ጉባኤው ውይይቱን ያካሄደው በሁለት ነጥቦች ላይ ሲሆን ይህንንም አስመልክቶ በጉባኤው ላይ ግንባር ቀደም ተናጋሪዎች መካከል ፕሮፌሰር እስቅኤል ጋቢሳ ስለ ጉባኤው ይዘት ሲያብራሩ አንደኛው በኢትዮጵያ ውስጥ የተደረገው እስካሁንም እየተደረገ ያለው በኦሮሞ ፕሮቴስት የሚባለው የተቃውሞ እንቅስቃሴ ላይ እስካሁን ድረስ የተደረገው ነገር ምንድን ነው? እስካሁን ድረስ የተገኙት ድሎችስ ምንድን ናቸው? ሁለተኛው ኮንሰንሰስ ወይም ስምምነት መፍጠር አለብን በኦሮሞ ማህበር ማህበረሰብ ውስጥ የፖለቲካ ማህበረሰብ ውስጥ ተነጋግረን አንድ ሀሳብ ላይ መድረስ አለብን። የፖለቲካ ድርጅቶች ብቻ የሚሉት መስመር ሳይሆን ህዝቡ የሚፈልገውን ጥያቄ በትክክል ተረድተን ለማስቀመጥ መቻል አለብን። በዚህ ላይ መስማማት መቻል አለብን የሚል እነዚህ ሁለት አላማዎች ላይ ነበረ ውይይት ሲካሄድ ነበር። በውጭ የሚገኙ የኦሮሞ የፖለቲካ ድርጅቶችም ሆኑ የሲቪክ ማህበራት ወይም ያገባኛል የሚሉ ግለሰቦች በአገር ቤት ያለውን ብዙሀኑን የኦሮሞ ህዝብ ባላሳተፈበትና ተሳታፊ ባልሆነበት ሁኔታ ወክሎ እኔ ያውቀልሃል ማለቱ አስቸጋሪ አይመስልም። ወክሎ መናገር አይቻልም። ይሄ ግልጽ ነገር ነው። ነገር ግን ያው የኦሮሞ ማህበረሰብ ተወላጆች ነንና ዝም ብለን ማየት አንችልም። እዚህ ውጭ ያለነው ሰዎች ራሱ ህዝቡ የሚለውን ነገር ሰምተን መግባባት አለብን። ለመርዳትም ለመደገፍም ይሄ አላማው ይሄ ነው። ህዝቡ የሚናገረው ከተቃዋሚው ህዝብ የሚነሱ ንግግሮች አሉ፣ መፈክሮች አሉ፣ ጽሁፎች እዚህ ነገሮች ሰብስበን ትርጉሙ ምን ማለት እንደሆነ ራራሳችን መረዳት አለብን እንጂ እዚህ ውጭ ሀገር ኖረን ለሌላው ህዝብ እንናገራለን እንወክላለን በሚል አስተሳሰብ አይደለም። ነገር ግን ሌላ ጊዜ ነፃነት ባለው ጊዜ የኔ ዓላማ የነበረው ይሄ ነው ለማለት ይችላል። አሁን ግን ትርጉሙ እንቅስቃሴው ምንድን ነው? ምን አላማ አለው? እያንዳንዱ ሰው ውጭ ያለው ስምምነት እንዲኖረው እንጂ ሀገር ውስጥ ያለው አርባ ሚሊዮን ህዝብን ወክሎ ለመናገር አይቻልም። በተጨማሪ በእለቱ የጉባኤው ተካፋይ ከነበሩት መካከል አቶ ሩንዳ ሳሸቴ ነበሩ። አቶ ሩንዳ ሳሸቴ በዚህ የኦሮሞ ተወላጆች የግሞያተኞች ባዘጋጁት ጉባኤ ላይ በተናጠል መደረጉ ሌሎችንም ኢትዮጵያውያንን ያላካፈለ በመሆኑ በቅርቡ በተለይም በአንጋፋ ማህበረሰቦች የመብት ጥያቄ ያሳዩትን ህብረትና ድጋፍ ሊያፈርስ አይችልም ወይ? በማለት ጥያቄ አቅርቤላቸው ነበርም በመሰረቱ ኦሮሞ አሁን ተሰባስቦ እዚህ ውጭ ያለው ሀገር ሕዝብ ተሰባስቦ ሌላውን ሕዝብ ከኢትዮጵያ እንገንጠል ወይንም ኢትዮጵያን እናብጅ እንደዚህና እንገንባ የሚል ታሪክ አይደለም እያወሩ ያሉት እና የራሳቸውን ኮንፊውዥን የማጥራት እንጂ ወደዛም አልተደረሰም። ከዛ ጋር ጭራሽ የሚገናኝ አይመስለኝም እና ብዙ ጊዜ ሰዎች በግምት ሲያወሩ ግምታዊ የሆነ ነገር ራሳቸው ውስጥ ያለውን ፍርሃት አርቲኩሌት ያደርጉትና የሌለ ነገር ያለ አስመስሎ ያውጡታል። በዛን ጊዜ ያ ህብረተሰቡ ይረጭና ሌላ አይነት ጥርጣሬ ያስከትላል በህብረተሰቡ መካከል። ለዚህ ነው ብዙ ጊዜ ዳያሎግ የሚያስፈልገው። እንግዲህ እንደምንሰማው የአሁኑ ስብሰባ የኦሮሚያን ጦር ለማቋቋም ነው፣ የኦሮሚያን የወደፊት ነጻነት ለማዘጋጀት ነው፣ ይሄ ድብቅ አጀንዳ ነው የሚሉ ወገኖች አሉና ይሄ ምን ያህል እውነት ነው? ጭራሽ ውሸት። እኔ ሰምቼ ማላቅ ማንም አላለም። ፕሮፌሰር እዝቅኤልም ስለዚህ ጉዳይ ሲያብራሩ የራሳቸውን ህግ ለማቋቋም ነው። የራሳቸውን መንግስት ለማቋቋም ነው። የቻርተር ምናምን የሚባለው ነገር ምንም ግንኙነት የለውም። ያው ጠላት አለ፣ ከየት እንደሚመጣ አላውቅም። በአጠቃላይ ግን እኔ የጠላት ወሬ ነው ይሄ ነው የምለው። ድል ነሳው ጌታነህ ለዶይቼ ቬለ ሬዲዮ ለንደን